ጤና ይስጥልኝ። አቶ አዲሱ ሰሎሞን ነኝ። አብሮ ይስጥልኝ ሰሎሞን፣ እንደምን አለ? እግዚአብሔር ይመስገን። ደህና ኖት ወይ? እግዚአብሔር ይመስገን ሰላም ነኝ። አቶ አዲሱ አረጋ፣ በጣም እግዚአብሔር ይስጥልኝ። ለጊዜው ትናንትናና ዛሬ ሰግናለሁ ይስጥልኝ። ትናንትናና ዛሬ በምስራቅ አካባቢ በተለይ በጣም ብዙ ችግር እንዳለ ነው እየተሰማ ያለው በአወዳይና በጅግጅግ አካባቢ ጭናቅስና አካባቢ፣ እስቲ እርስዎ ያሉትን መረጃ ይንገሩኝ። ምንድን ነው የሚመስለው ያለው ሁኔታ አቶ አዲሱ? እንግዲህ በአወዳይ መስከረም ሁለት በተደረገ ሰልፍ የሰዎች ሕይወት አልፈዋል። በጣም ውድ የሆኑ የሰዎች ሕይወት ይህም በመሆኑ እጅግ በጣም አዝነናል። ቁጥሩ ምንም ይሁን ምን የትኛውን ብሔር ተወላጅ ቢሆን የትም ሀገር ዜጋ ቢሆን ሰብአዊ ፍጡር ቀርቶ እንስሳም ያለ አግባብ መሞት የለበትም፣ የሚል አቋም ያለን እንግዲህ አወዳይ የነበረው ግርግር ለሰዎች እልፈት መነሻ የሆነው ሰልፍ ከመነሻው ህዝባችን እንዲያውቅ ለማድረግ ያክል መስከረም አንድ ሁለት ሺህ አስር አመተ ምህረት የአዲስ ዓመት በዓል ቀን ከጉርሱም ወደ ሀረር ሰዎች ሲጓጓዙ ነበረ። ከጉርሱም ወደ ሀረር የሚደረገው ጉዞ ቦምባስ የምትባል የሶማሌ ክልል አስተዳደር ከተማን ታልፎ ነው የሚሄደው። በዛ ጊዜ በመኪና ተሳፍሮ ከሚሄዱት ውስጥ ሳላህ መሀመድ የሚባል የጉርሱም ወረዳ አስተዳዳሪ የነበረ እና አቶ ታጁዲን ጀማል የሚባል የኦሮሚያ ፖሊስ ባልደረባ ነበሩበትና የሶማሌ ክልል የጽጥታ ኃይሎች እነዚህ ሰዎች ያስራሉ። እነዚህ ሰዎች ታስረው በነጋታው መስከረም ሁለት ተደብድበው እንደተገደሉ ይታወቃል ማለት ነው። ከዛ በመነሳት በተመሳሳይ ቀን ደግሞ እንደዚህ ጭናክሰን ወረዳ ላይ በድሬ አብዱላሂና ሬድዋን አብዲ የተባሉ በጣም በህዝብ የተወደዱ ሰዎች በልዩ ፖሊስ የመሞት ሞት ይደርስባቸዋል። ይቀጥላሉ ጭናቅሰን፣ የይቅርታ አቶ አዲሱ ጭናቅሰን የኦሮሚያ ከተማ ነች ወይስ የሶማሌ ከተማ ነች? የኦሮሚያ ከተማ ናት። ስለዚህ የሶማሌ ከተማ ናት። ስለዚህ የሶማሌ ወረዳ ጭናቅሰን ማለት ነው። ጭናቅሰን ወረዳ። ስለዚህ እነዚህ በልዩ ፖሊሱ የተወሰዱ እርምጃዎች በተለይ አቶ ሳላም መሐመድ የጉርሱም ወረዳ አስተዳዳሪው እጅግ ታዋቂ የተከበረ እና በህብረተሰቡም ዘንድ ተወዳጅነት ያለው ሰው ነበረ። ይሄ በምስራቅ ሐረርጌ ህዝብ ዘንድ ከፍተኛ ቁጣ ቀሰቀሰ ይሄ መሆኑ ደግሞ ያልጠበቅነው ሰላማዊ ሰልፍ እንዲከተል አደረገ ማለት ነው አወዳይ ላይ ዛን እለት በነጋታው በደደር በቆቦ በመልካራፉና በአወዳይ ከተማ ይሄ ልዩ ፖሊስ የተባለው ሀይል ህዝባችን ላይ ሰላማዊ ሰዎች ላይ ከዛም አልፎ ደግሞ አመራርና የመንግስት ሰራተኛው ላይ የሚያደርሰው ጉዳት መቆም አለበት የሚል ያልተጠበቀ የሰዎቹን መሞት ተከትሎ ግርግር ተፈጠረ። ደደር፣ ቆቦ እና መልካራፉ የተካሄዱት ሰላማዊ ሰልፎች ንብረት ላይ በተወሰደ በልኩ ደደር የተደረገው ሰልፍ በንብረት ላይ ጉዳት ከማስከተሉ ባለፈ በአብዛኛዎቹ ቦታዎች ላይ በሰላም ተጠናቀቀ። አወታይ ላይ የነበረው ሰልፍ ግን በሰላም ሊጠናቀቅ አልቻለም። አንፎርቱኔትሊ ማለት ነው እና ወደ ሞብ የተሸጋገረበት ወደ ግርግር የተሸጋገረበት ሁኔታ ነው ያለው። ከዚህ የተነሳ በዛ ግርግር ውስጥ ማለት ነው ድንበር ላይ ከሚካሄደው ጥቃት ድንበር ላይ አስተዳደሩ ሰል ላይ እየተደረገ ካለው ችግር ጋር ምንም አይነት ተያዥነት የሌላቸው አስራ ስምንት ሰው ንጹሀን ዜጎች እንደገና ስንት ሰው ነው የሞተው? ስንት ሰው ጉዳት ደረሰበት? በዚህ በአወዳይ ጥቃት አወዳይ በተደረገው ሰልፍ ያው ሰልፉ ወደ ግርግርና ወደ ውሰት በመስተጋገሩ እጅግ በሚያሳዝን ሁኔታ አስራ ስምንት ሰዎች ህይወታቸው አልፏል። እነዚህ ህይወታቸው ያለፉት ሰዎች የአስተዳደር ወሰን አካባቢ ላይ ልዩ ፖሊስ ከሚያደርሰው ጥቃት ጋር ምንም ግንኙነት የሌላቸው በላባቸው ሰርቶ የሚኖሩ ንጹሀን ዜጎች ናቸው። ከነዚህ ውስጥ አስራ ሁለቱ የኢትዮጵያ ሶማሌ ብሔር ተወላጆች ወንድሞቻችን ናቸው። ስድስቱ ደግሞ የጃርሶ ጎሳ የሆኑ የኦሮሞ ተወላጆች ናቸው። እንግዲህ እነዚህ ሰዎች በመቦታቸው የኦሮሚያ ብሔራዊ ክልላዊ መንግስት በጣም ነው የሚያዝ ነው። ምክንያቱም ንጹሀን ዜጎች ናቸው። ለፍቶ ነው የሚኖሩት። በላባቸው ሰርቶ የሚያዝሩ ናቸው። በዚህ ሂደት እንግዲህ በዛ ውስጥ ተሳትተዋል የተባሉ የተጠረጠሩ ሰዎችን ከሁለት መቶ በላይ ሰዎች የኦሮሚያ ብሔራዊ ክልላዊ መንግስት የፀጥታ አካላት ቁጥጥር ስር አውለው ምርመራ እያደረጉባቸው ነው የሚገኘው። ይህንን መነሻ በማድረግ እነዚህ ንጹሀን ህይወታቸው እንዲያልፉ ያደረጉ አካላት ላይ ህጋዊ እርምጃ በመውሰድ የፍርዱን ሁኔታ ተከታትለን ለህዝባችን የምናቀርብ ነው የሚሆነው። ነገር ግን የተከሰተው ሁኔታ እጅግ በጣም አሳዛኝ ከአስተዳደር ወሰን ጋር ምንም ግንኙነት የሌላቸው በላባቸው ሰርቶ የሚኖሩ ሰዎች ላይ የደረሰ ሁኔታ ነው። ሰልፉም ድንገተኛ ነው የነበረው ህዝብ ተቆጥቶ ወደ ሰልፍ ከመግባቱ ጋር ተያይዞ የመጣ ክስተት ነው። እጅግ በጣም አዝነናል። ማንም ሰው ላይ ቢሆን ጉዳት መድረስ የለበትም። እንግዲህ ይሄ ጉዳት ከደረሰ በኋላ ደግሞ ይሄን ጉዳት ያደረሱ አካላት በህግ ተጠያቂ መሆን አለባቸው። ጥፋት ውስጥ የተሳተፉ አካላት ተጣርተው ህጋዊ ቅጣት ማግኘት ስላለባቸው በዚህ አግባብ የኦሮሚያ ብሔራዊ ክልላዊ መንግስት ከሁለት መቶ ሰዎች በላይ ቁጥጥር ስር ውለው በዚህ የተጠረጠሩ ምርመራ እየተደረገባቸው ነው የሚገኘው ማለት ነው። አቶ አዲሱ፣ አሁን እርስዎ የገለጹልኝ አስራ ስምንት ሰው መገደሉን አወዳይ ላይ አስራ ሁለቱ የሶማሌ ብሔር አባላት ስድስቱ ደግሞ የኦሮሞ አባላት መሆናቸውን ነው የገለጹልኝና የሶማሌ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤልን አነጋግሬያቸው ነበርና፣ እርሳቸው ሀምሳ ሰው ነው የተገደለው ነው የሚሉት። ሰላሳ አስከሬን ዛሬ ጅግጅጋ ገብቷል፣ ሀያ ሰው አወዳይ ላይ ነው ገና ያለው የሀያ ሰው አስከሬን ነው እያሉኝ ያሉት። ሁለቱ የሚጋጩ ቁጥሮች ናቸው። እንግዲህ ዋናው ሰው መሞት የለበትም፣ አንድም ሰው መሞት የለበትም ነው አሁን። እና አቶ እስማኤል እያደረጉ ያሉት ትክክለኛ ያልሆኑ አካሄዶች አሉ። መግለጫዎቻቸውን በየሶሻል ሚዲያ እየሰጡ ያሉት ነገር ግጭቱን ሊያባብሱ የሚችሉ በጣም ኃላፊነት በጎደለው መልኩ እናንተም ኋላ ልታወቅ የሚችሉ ነገር ነው። በጣም ስሜትን ሊቀሰቅሱ እና ግጭቱን ከማብረድ በህዝቦች መካከል ቁርሾ እንዳይፈጠር ከማድረግ ይልቅ ወደ ባሰ ሁኔታ እንዲሄድ የማድረግ ህዝቡን ወደ ስሜት የመቀስቀስ ነገር ነው። አቶ ኢድሪስ እስማኤል ከዚህ አኳያ ያቀረበ ሪፖርት በእኛ በኩል ተቀባይነት የለውም። ከእውነትም የራቀ ነው ማለት ነው። ከእውነት የራቀ ነው። እኛ ሰው ቁጥሩ ሳይሆን መሞቱ ራሱ ተገቢ አደለ። አንድም ሰው ቢሆን ያለ አግባብ አካሉ ላይ ጉዳት መድረስ የለበትም። አይደለም ሰብዓዊ ፍጡር እንስሳ መሞት የለበትም እና ቁጥሩን አጋነው ቁጥሩን ማጋነን ብቻ ሳይሆን በአመራር ደረጃ የማይጠበቅ ማለት ነው። ስሜታዊ የሆኑ ቃላትን በመጠቀም በፌስቡክ ገጻቸው በኦፊሻል የፌስቡክ ገጻቸው ጭምር በትናንትና ሁለት የመንግስት መግለጫ አውጥተው ነበር። ይሄ ግጭቱን አያበርድም። የሁለቱን ህዝቦች ወንድማማችነት ወደ ተሻለ ደረጃ ለማድረስ የምናደርገውን ጥረት የህዝቦች ወንድማማችነት ሳይደፈርስ አብሮ እንዲኖሩ የማድረጉን ሁኔታ ግጭቱን ለማብረድ የምናደርገውንም እንቅስቃሴ ጭምር የሚያጎድት ነገር ነው እና እና አቶ ኢድሪስ እየሄዱበት ያለው አካሄድ ኃላፊነት የጎደለው ነው። እያጋነኑ ውሸትም እየጨመሩ እያቀረቡ ያለበት ሁኔታ ነው ያለው። አወዳይ አካባቢ ያሉ አስተዳደር አካላት የሀገር ሽማግሌዎችንም ጠይቃችሁ ማጣራት ትችላላችሁ። እኛ አስራ ስምንት ሰላሳ መሆኑ ሳይሆን አንድም ሰው መሞቱ እጅግ በጣም ያሳዝነናል። ሰብአዊ ፍጡር እንስሳ እንኳን ያለ አግባብ መሞቱ እጅግ ያሳዝነናል። እዚህ የተሳተፉትንም አካላት ቁጥጥር ስር አውለን ህጋዊ እርምጃ ለመውሰድ ጥረት እያደረግን ባለንበት ወቅት ይሄ ጉዳይ ወደ አልሆነ አቅጣጫ እንዲሄድ የማድረጉ ነገር በጣም ተከባይነት የሌለው በመንግስት ኃላፊነት ካለው አካልም የማይጠበቅ እጅግ አስነዋሪ ነገር ነው ማለት ነው። እና መግለጫውን ክሮስቼክ ማድረግ ትችላላቸው የፌስቡክ ገጻቸው ላይ ትልቅ አንድ ህዝብን የሚመራ ህዝብን የሚያስተዳድር የመንግስት መስሪያ ቤት የሚያመጣው የሚያወጣው አይነት መግለጫ አይደለም። በጣም በስሜት የተሞሉ ግጭትን ሊቀሰቅሱና ሊያባብሱ የሚችሉ ስሜታዊ ቃላት የተደረደሩበት ከዛም ባለፈ ደግሞ የውሸት ሪፖርቶች የታጨቁበት ነው እና እኛም በፌስቡክ ገጻችን ተመሳሳይ የሆነ የግጭት የግጭት እዛ አወዳ የተከሰተውን ሁኔታ በአግባቡ የሚገልጽ ነገር ገልጸናል። እኛ አንድም ቢሆን ሰው መሞት የለበትም ብዛቱ አይደለም እና ብዛቱ ላይ መጨቃጨቅ ብዙም ፋይዳ የለውም። እውነት አሁን ግን ሀቁን እናንተ ከሀገር ሽማግሌዎች አወዳ ካሉ የአካባቢ ማህበረሰብ አካላትን ልታጣሩ ትችላላችሁ። እኛ ሰው መሞቱ እጅግ በጣም አሳዝኖናል። አንድም ሰው መሞት የለበትም አይደለም ሰው በዋይ ፍጡ እንስሳም እኛ በምናስተዳድረው ክልል ውስጥ ያለአግባብ መሞቱ እጅግ አሳዝኖናል። ይህን ያጠፉ አካላት ላይ ደግሞ እርምጃ ለመውሰድ ይሄን ባለንበት ጊዜ ቁጥር ላይ መወዛገቡ ቁጥር ይችም ጨምሮ ስሜት ቀስቃሽ ቃላትን ጨምሮ፣ ህዝቡ ወደ ግጭትና ወደ አለመረጋጋት እንዲሄድ አሁን በልዩ ፖሊሱ እየተወሰደ ያለውን እርምጃ በህዝቡ መካከል እየተፈጠረ ያለ ግጭት አድርጎ ለማስመሰልም የሚደረጉ ሙከራዎችና ጥረቶች ስላሉ ይሄን ኃላፊነት የጎደለው አካሄድና አስተሳሰብ ከማራመድ እንዲቆጠቡ የኢትዮጵያ ህዝብ ይህን ሁኔታ እንዲታዘብ በዚህ አጋጣሚ ጥሪያችንን እናስተላልፋለን። አሁንም ደግመን ደጋግመን እንደምንለው ማለት ነው የኢትዮጵያና የኢትዮጵያ ሶማሌና የኦሮሞ ህዝቦች ወንድማማች ህዝቦች ናቸው። በጋብቻና በደም የተሳሰሩ ናቸው። ተመሳሳይ አኗኗር ዘይቤ ያላቸው ናቸው። ሰሞኑን እየተከሰተ ያለው ነገር የጸጥታ መደፍረሱ፣ ግጭት፣ የሰው መሞት የሁለቱም ህዝቦች ፍላጎት እንዳልሆነ የኢትዮጵያ ህዝብ ሊረዳን ይገባል። ከዚህ ግጭት ጀርባ ያለው አካላት ተጣርተው የኢትዮጵያ ሶማሌና የኦሮሞን ህዝብ እያጋጩ ያሉ አካላት በደንብ ተጣርተው ለህግ እንዲቀርቡ የአዳንጋ ጊዜ ነው ያለን አቋም። ከዚያ ሳያ እንግዲህ የኢትዮጵያ ሶማሌና የኦሮሞ ህዝቦች ወንድማማችነት አሁንም ተጠናክሮ እንዲቀጥል ምኞታችን ነው ይህንን ለማጠናከልም እንደ መንግስት የሚጠበቅብንም ስራ እየሰራን ነው ማለት ነው። እሺ፣ አቶ አዲሱ፣ እስቲ ደግሞ ወደ ጭናቅሰን አካባቢ ዞር ልበልና፣ ዛሬ ቁጥሩ ከፍተኛ የሆነ ሰው ከጅግጅጋ እየተፈናቀለ ጭናቅሰን ገብቷል የሚል መረጃ ደርሶኝ ነበርና ምንድን ነው ያስ ሁኔታ የሚመስለው? አዎ፣ እሱ በጣም አሳዛኝ ነገር ነው። እና አቶ ድሪስ በአንድ በኩል የኢትዮጵያ ፌዴራሊዝም ጠበቃ አድርገው ነው ራሳቸውን አስመስለው የሚያቀርቡት መግለጫቸውም እሱን ነው የሚለው። በተባጥ እየሆነ ያለው ግን የኦሮሞ ብሔር ተወላጆች በሶማሌ ክልል የሚኖሩ የኦሮሞ ብሔር ተወላጆች በብሔር ማንነታቸው ብቻ በተለይ አወዳ ላይ ከተከሰተው ግጭት በኋላ ከአካባቢ ከየአካባቢያቸው አካባቢያቸው ከቀያቸው እንዲፈናቀሉ እየተደረገ ያለበት ሁኔታ ነው ያለው። እስካሁን በሀረር ከተማ በጭናክሰን ከተማና በአቢሌ ከተማ ላይ ከሀያ አንድ ሺህ በላይ የሆኑ ዜጎችን ተቀብለናል። አሁንም ቁጥሩ ከፍተኛ የሆነ የኦሮሞ ተወላጅ ሶማሌ ክልል ውስጥ በሰላም ሲኖር የነበረ ከወንድም የሶማሌ ሕዝብ ጋር ተጋብቶ ሲኖር የነበረ አንዱ የሌላውን ቋንቋ ሲናገር የነበረ ሕዝብ ብሔር ማንነቱ እየተለየ ከክልሉ እየተፈናቀለ ያለበት ሁኔታ ነው ያለው። ይሄ ነገር በአስቸኳይ መቆም አለበት። እኛ ክልል ያሉ የሶማሌ ተወላጆች ማንም ሰው እንዳይነካቸው፣ በሰላም ወጥቶ በሰላም እንዲገቡ፣ ሕዝቡም ከዚህ አኳያ አስተዳደር ወሰን አካባቢ ላይ እየተከሰተ ካለው ችግር ጋር ሕዝቡ ምንም ግንኙነት እንደሌለው ደጋግመን እየገለጽን ነው። በእናንተ ሚዲያ በኩል ይሄ መልዕክት ለህዝባችን የሚደርስ አሁንም አጥብቀን እንገልጻለን። ከዚህ አኳያ እንግዲህ እየተደረገ ያለው ሰላማዊ ዜጎችን በአንድ በኩል የፌዴራሊዝም ጠበቃና ዋስ አድርጎ ራሱን ራሳቸውን እያቀረቡ በሌላ በኩል ደግሞ ሰላማዊ ዜጎችን ማፈናቀሉ ተገቢነት የለውም። ሰላማዊ ዜጎች ወደ ሀያ አንድ ሺህ የሚሆኑ ከቀያቸው ተፈናቅለው አሁን በሀረር ከተማ በጭናክሰንና በአቢሊ አካባቢ የሚገኙት አሁንም ቁጥራቸው እየጨመረ ነው። የኦሮሚያ ብሔራዊ ክልላዊ መንግስት እነዚህ ዜጎች እንዲቋቋሙ ለማድረግ በተለይ ምግብ፣ መጠለያ፣ መድኃኒት፣ ሕክምና ስለሚያስፈልጋቸው የሚያስፈልጋቸውን ነገሮች አሟልተው በዘላቂነት ሰላም ሰፍኖ ወደ የቀያቸው እንዲመለሱ እስኪደረግ ድረስ አስፈላጊውን እንክብካቤ እያደረገላቸው ያለበት አግባብ ነው ያለው። በኦሮሚያ ክልል በብዙ መቶ ሺህ የሚቆጠሩ የሶማሌ ብሄር ተወላጆች አሉ። በሚሊዮኖች የሚቆጠሩ ደግሞ የኢትዮጵያ ብሄር ብሄረሰቦችና ህዝቦች አሉ። የኦሮሚያ ክልል የኦሮሞ ብቻ ሳትሆን፣ የሁሉም ኢትዮጵያ ብሄር ብሄረሰቦች ክልል ናት። ሁሉም በወንድማማችነት በፍቅር በአብሮነት እየኖረባት ያለ ወደፊትም የሚኖርባት ነው። ከዚህ አኳያ እንግዲህ የሶማሌ ወንድም ህዝቦችም አሁን ልዩ ፖሊሱ ከሚፈጽመው ጉዳይ ጋር ምንም ተያያዥነት የላቸውም። ጉዳዩ የሶማሌ ህዝብም አይደለም፣ የኢትዮጵያ ሶማሌ ህዝብም አይደለም። ጉዳዩ ሌላ ጉዳይ ስለሆነ ይሄንን ተገንዝቦ የበለጠ እንዲያውም በዚህ አጋጣሚ ወንድማማችነቱን፣ ፍቅሩን፣ ርኅራዩን ወንድምነቱን ለሶማሌ ህዝብም ሆነ ለሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች በአግባቡ ማሳየት አለበት። የኦሮሞ ማዕቀፍ ያውቃል መውደድ ያውቃል አብሮነትን ያውቃል በገዳ ስርዓት የተቀረጸ ህዝብ እንደመሆኑ መተን ይህንን አጠናክሮ መቀጠል ነው በዚህ አግባብ ግን በዚህ ሁኔታ ይህንን መልካም አጋጣሚ እንደ መልካም አጋጣሚ ተጠቅመው ህዝብን ከህዝብ ለማጋጨት የሚል መሰመሱ የተለያዩ አካላትና ኃይላት ሊኖሩ ስለሚችሉ ህዝቡ እነዚህን አካላት በጥንቃቄ ተከታትሎ ሊያጋልጣቸው ይገባል። ህዝብ ከህዝብ እንዳይጋጭ ጥንቃቄ ሊደረግ ይገባል። ህዝብ ከህዝብ እንዲጋጭ የኦሮሞ ህዝብ ፍላጎትም አይደለም፣ የኦሮሚያ ብሔራዊ ክልላዊ መንግስትም ፍላጎት አይደለም። የልዩ ፖሊስ ጥቃት የሶማሌ ክልል ልዩ ፖሊስ ጥቃት ራሱን በቻለ ፕላትፎርም በህጋዊና በአስተዳደራዊ ጉዳይ ነው የሚታየው። ከህዝብ ጋር የሚያገናኘው ነገር የለም። ስለዚህ የህዝቦች ወንድማማችነትን በዚህ አይነት ሁኔታ ለማጠልሸት የሚሄዱ አካላት ራሳቸውን ከዚህ አይነት ድርጊት እንዲቆጥቡ መልእክታችንን እናስተላልፋለን። ከሁሉም በላይ ግን አሁን እየተካሄደ ያለው ግጭት አሁን እየተደረገ ያለው ጥቃት የህዝብ ለህዝብ እንዳልሆነ የኦሮሞ ህዝብ ሆነ መላው የኢትዮጵያ ህዝብ በአግባቡ ሊገነዘበን ይገባል። የኦሮሚያ ብሔራዊ ክልላዊ መንግስትም ይህንን ግንዛቤ ውስጥ በማስገባት ችግሮቹ በተቻለ መጠን ሰላማዊ በሆነ መንገድ ህብረ ብሔራዊ ፌዴራላዊ ስርአታችንን በሚያጠናክር መንገድ የህዝቦችን ትስስርና መስተጋብር የበለጠ በሚያጎለብት መልኩ እንዲፈታ ለማድረግ ጥረት እያደረገ ነው ያለው። ከሌሎች ክልሎች ጋር የነበሩ ነ ያስተዳደሩ ሰኖችን በዚህ አግባብ ነው እየፈታ ነው ያለነው። የኦሮሚያ ክልል የኢትዮጵያ እምብርት ነው። የህብረ ብሔራዊ ፌዴራላዊ ስርአታችን ምሶሶ ነው። የኦሮሞ ህዝብን የፌዴራላዊ ስርአታችን ምሶሶ ነው። የአብሮነት መገለጫ ነው። ኢትዮጵያን አንድነት ያስተሳሰረ ህዝብ ነው። ከዚህ አንጻር ሁሉም የኦሮሞ ህዝብ ኃላፊነት በተሞላው መንገድ ጉዳዩን በጥንቃቄ እንዳይ ህዝብ ለህዝብ ለማጋጨት የሚደረጉ ጥረቶችን እንዲያውግዝ፣ በዚህ ውስጥ የሚሳተፉ አካላት እንዲያጋልጥ በዚህ አጋጣሚ ጥሪያችንን እናስተላልፋለን ማለት ነው። ዛሬ በቆቦ ዲቃ እና በጎሎ ዋጮ አካባቢ ግጭቶች፣ ጦርነቶች እንዳሉ ሰምቼ ነበረ። ያስ መረጃ አሎት እርሶ? መረጃ ላይ ምዕራብ አደርጌ ውስጥ ነው። ምዕራብ አደርጌ ሜሶ ወረዳ ከኢትዮጵያ ሶማሌ ሽንሌ ዞን ሙሉ ከተማ ጋር የሚዋሰን ቦታ ነው። ይሄ ከፋ ግጭት አይደለም። የልዩ ፖሊስ አካላት እዛ ቀበሌ አካባቢ ተኩስ መጠነኛ ተኩስ ከፍተው ወዲያው የአካባቢው ህብረተሰብ ራሱን የመከላከል ምልክት ሲያሳይ ተመልሰዋል። ምንም የደረሰ ጉዳት የለም ማለት ነው። ባለፈው ከተከሰቱት ኢንሲደንቶች ውጪ የኦሮሚያ ክልል በአሁኑ ሰላማዊ ነው። ልዩ ፖሊሱን የሚያደርሰው ጥቃት አሁን እየተቀዛቀዘ መጥተዋል። የፌደራል መንግስትም የክልል የስራ ኃላፊዎችም ይህን ጉዳይ ልባት ለመስጠት እየተረባረቡ ያሉበት ሁኔታ ነው ያለው። ህዝቡም እውነተኛውን አግባብ ተረድተዋል ማለት ነው እና ከዚህ አንጻር ግጭቱ አሁን በግጭት ደረጃ በቫይረስ ደረጃ የሚገለጽ ነገር ይሄ ነው የሚባል ዛሬ ላይ የለም ማለት ነው። ጎሎ ዋጩ ላይ ሁለት የኦሮሚያ የቀበሌ ሚሊሻ አባላት ተገድለዋል የሚል ሰምቼ ነበረ። አቶ አብዲ መሐመድ እና አቶ ሬድዋን አብዲ የሚባሉ ሰዎች። ስለዚህ የሚያውቁት ነገር የለም እርስዎ አይ፣ አላቅም ሪፖርቱ አልደረሰኝም። ዛሬ እስከ አሁን ሰዓት ድረስ የነበረኝ ሪፖርት ሰላማዊ ነው። ቅድም ካልኩ ሲደል ብቺ ምንም የደረሰኝ ነገር የለም። ካለ አጣሪቼ ነገ ደግሞ አሳውቃቸዋለሁ ማለት ነው። እሺ፣ የሶማሌ ክልል ቃል አቀባይ ስጠይቃቸው የክልሉን ፕሬዚደንት አቶ ለማ መገርሳን እርሶን፣ በስም እየጠሩ የክልሉ ጸጥታ ኃላፊን የሐረርጌ ዞን ኃላፊ አቶ መላኩን በስም እየጠሩ የዘር ማጥፋት እያካሄዱ ነው ያሉት እየመሩ ነው ያሉት ተጠያቂዎች ናቸው እያሉ ይከሳሉ። ይህንን የእሳቸው የግል አስተያየት እንዳልሆነና የክልላቸው መንግስት አቋም መሆኑን ነው የገለጹልኝ። ምንድን ነው እርስ መልሶ ለዚህ፣ ይሄ የኢትዮጵያ ሶማሌ ክልል መንግስት አቋም ነው ብዬ አላምንም። ከአቶ እስማኤል የግል ባህሪ ጋር የሚያያዝ ከችኩልነትና ነገሮችን በአግባቡ ካለማስረዳት ከግል ብቃት ማነት ጋር የሚያያዝ ነው እንጂ የሚመስለኝ ይሄ በወንጀልም የሚያስጠይቃቸው ጉዳይ ነው። እየተጠቃ ያለው እናንተን ታውቃላችሁ። መላው የኢትዮጵያ ሕዝብ ያውቃል። መላው የኦሮሞ ሕዝብ ያውቃል። ይሄን አግሬሽን ማን፣ ለምን፣ እንዴት እያካሄደ እንደሆነ ሁላችሁም በየራሳችሁ መንገድ ትገነዘባላችሁ። ነገር ግን አቶ ኢድሪስ እስማኤል ሰሞኑን እየሄዱበት ያለው አግባብ ጤንነት ያለው ሰው የሚናገረው አይመስልም። እያወጡት ያለው መግለጫ እጅግ አሳፋሪና ኃላፊነት የጎደለው ነው። እየተናገሩ ያሉት ቋንቋም ህዝብ አይቶ ሊፈርደን የሚችል ጉዳይ ነው። መግለጫቸውም እየሰጡት ያሉት አስተያየትም እንደገና ደግሞ የተከበሩ የኦሮሚያ ክልል ርዕሰ መስተዳድርም ሆነ የክልሉን አመራሮች ስም ማጠልሸት የዘር ማጥፋት ብሎ የመክሰሱ ጉዳይ አንድ በኃላፊነት ደረጃ ካለ ሰው የሚጠበቅ ነገር አይደለም። ይሄ አሁን እየተከሰተ ያለው ልዩ ፖሊሱ እያደረሰው ያለው ጥቃት የህዝብ ለህዝብ ጥል አድርጎ ለማስመሰል የሚደረግ ጥረት አካል ነው ማለት ነው። መግለጫውም አሁን ልዩ ፖሊሱ እያደረሰ ያለውን ጥቃት ተመርምሮ በህግ ታይቶ ወንጀለኞች ለፍርድ መቅረብ አለባቸው የሚል ጠንካራ አቋም በመያዛችን የልዩ ፖሊሱን እንቅስቃሴ፣ እንደገና ደግሞ በህገወጥ መንገድ ሲንቀሳቀስ የነበረውን ዶላር መያዛችን፣ እንደገና ከሶማሊያ ሪፐብሊክ የሚመጡ ታጣቂ ኃይሎችን ይዘን በይፋ ለህዝብ ማጋለጣቸው ስላስደነገጣቸው ይሄን ማኔጅ ለማድረግ የሚጠቀሙበት የፕሮፓጋንዳ ህዝቡንም በማነሳሳት ግጭቱ የህዝብ ለህዝብ እንዲሆንና ወደ አልሆነ እልቂት እንዲመራ የማድረግ አይነት አደገኛ አዝማሚያ ነው እየተከተሉ ያሉት። አቶ እስማኤል የክልላቸው መንግስት አቋም እንደማይሆን ነው ተስፋ የማደርገው። እንደዛ ነው የሚሆን ከሆነ ደግሞ የኢትዮጵያ ህዝብ አይቶ ሊፈርደን ይችላል። እየሰጡት ያለውን መግለጫም አሳፋሪ ነው። የኦሮሚያ ክልል መንግስትም ሆነ የኦሮሚያ ክልል አመራሮች ሁሉም ኃላፊነት የሚሰማው ነው። ኃላፊነት መሰማት ብቻ ሳይሆን ደግሞ በህዝቦች ወንድማማችነት የሚያምን በኢትዮጵያ አንድነትና በህብረ ብሔራዊ ፌደራላዊ ስርዓታችን ላይ መጠንከር መበርታት ላይ ጽኑ አቋም ያለው አመራር ነው የክልሉ አመራር። ስለዚህ በእውነት ጭምር ፈርጀው ነው መግለጫ የሰጡት። በእውነት የሚፈረጅ አይነት አመራር አይደለም። ይሄ የኢትዮጵያ ህዝብ ምስክር ነው። እኛ የኢትዮጵያን ህዝቦች ወንድማማችነት ነው የምንሰብከው። የኢትዮጵያ አንድነት ላይ የማያወላውል ጽኑ አቋም ነው ያለው። ለዚህ ደግሞ መላው የኢትዮጵያ ህዝብ ምስክራችን ነው። የኦሮሞና የኦሮሚያ ብሔራዊ ክልላዊ መንግስት እና የኦሮሞ ህዝብ ደግሞ የኢትዮጵያ አንድነት ምሰሶች ናቸው ብለን ነው የምናምነው። እኛ እየታገልን ያለ ነው እያደረግን ያለ ነው እንቅስቃሴ በዚች በሀገራችን ሁሉም ብሔር ብሔረሰቦች እና ህዝቦች አንዱ የበላይ አንዱ የበታች ሳይሆን እኩል ተጠቃሚነት እንዲሰትን ሰላማዊ ትግል ነው የምናደርገው። ከዚህ ባለፈ ደግሞ የኦሮሚያን ክልላዊ መንግስት የመንግስት አመራሮችና የኦሮሞ ተወላጅን ኦነግ እያሉ የማሸማቀቅ አሸባሪ እያሉ የማሸማቀቅ ሌብል የማድረግ ታፔላ የመለጠፍ ከዚህ በፊትም ሲኬድበት የነበረ አሁን ግን ጊዜው ያለፈበት ተራ የሆነ አካሄድ ነው ማለት ነው። ዘር ማጥፋት የሚለውም ተራ የሆነ አገላለጽ ነው። አገላለጹ ግን ግጭትን ለማባባት አሁን እየተደረገ ያለው የሶማሌ ክልል ልዩ ፖሊስ የኦሮሞ ንጹሐን አርሶ አደሮችና አርብቶ አደሮች ላይ ደሃ ሰዎች ላይ የሚያደርሰውን ጥቃት ለመሸፈን ግጭቱን የህዝብ ለህዝብ ለማድረግ እየሞከሩበት ያለበት ሁኔታ ነው ያለው። የፌስቡክ ገጻቸው ላይም ገባችሁ ልታወቅ ትችላላችሁ። አጠቃላይ ግጭት ቀስቃሽ፣ የኢትዮጵያን አንድነት የሚያናጋ ህገ መንግስታዊ ስርአቱን ሊል የሚችል ተገቢ ያልሆነ ኃላፊነት ያልተሞላበት አይደለም ከመንግስት አመራር ከአንድ ተራ የመንደር ጎረምሳ የማይጠበቅ አይነት መግለጫ እየሰጡ ስለሆነ ይሄ ሊታረም ይገባል። ህዝባችንም ይህን ሁኔታ ሊገነዘብ ይገባል። የኦሮሞ ህዝብ ብቻ ሳይሆን ወንድማችን የሆነው የኢትዮጵያ ሶማሌ ህዝብም ይህንን እኩይ የሆነ አካሄድ በደንብ መገንዘብ መቻል አለበት። ሀገራችን ሰላም ልትሆን ይገባል። እስካሁን ለደረሰው ጥፋት አጥፊ አካላት ለህግ ቀርበው የእጃቸውን ዋጋ የጥፋታቸውን ዋጋ በጥፋታቸው ልክ ማግኘት መቻል አለባቸው። ከአሁን በኋላ ደግሞ እስካሁን የተከሰቱ ጥፋቶች እንዳይደገሙ እንደ መንግስት ተባብረን ነው እንጂ መስራት ያለብን። እኔ የተከበሩ የክልላቸውን ፕሬዚዳንት አቶ አብዲን ጠርቼ በዘር ማጥፋት ልወቅሳቸው አልችልም። የተከበሩ አቶ እስማኤል ጓደኛይንም ጠርቼ ዘር ማጥፋት ነው ልላቸው አልችልም። የዞን አስተዳዳሪያቸውንም ጠርቼ ልል አልችልም። ማለት ይሄ በወንጀልም የሚያስጠይቅ በጣም ኢሪስፖንስብል የሆነ አገላለጽ ነውና፣ አቅጣጫዋም ምንድናት አሁን እየተካሄደ ያለው በሰላማዊ መንገድ ህብረተሰባችን ችግሩን እንዳይፈታ ለማድረግ የልዩ ፖሊሱ እኩይ ተግባርና ወንጀል ሲጋለጥ ሲመዘዝ እነሱ ጋር እንደሚደርስ ስለሚያውቁ ህዝብን ለህዝብ ለማጋጨት ኢንስቲጌት እያደረጉ ያሉት አደገኛ አካሄድ ነው። ይሄንን የአሜሪካ ድምፅም ሆነ ሌሎች ሚዲያዎች በማጋለጥ ሊተባበሩን ይገባል። ሰላም ለመላው የኢትዮጵያ ህዝብ ይሁን። ሰላም ለኦሮሚያ ህዝብ፣ ሰላም ለኢትዮጵያ ሶማሌ ህዝብ። የኢትዮጵያ ሶማሌና የኦሮሞ ህዝቦች ወንድማማችነትም ደግሞ ለዘላለሙ ተጠናክሮ የሚቀጥል እኛ ለዚህ ነው የምንሰራው። እና እንደዚህ አይነት ስኑና ግልጽ የሆነ አቋም ከልባችን እያንጸባረቅን የዘር ማጥፋት አይነት ነገር የሚባል ስሜትን የሚቀሰቅሱ ቃላትን መጠቀም አላማው የክትሉ ስለሆነ ይሄ ከዚህ አግባብ ህዝቡ ሊረዳ ይገባል። ከዚህ ባለፈ ግን የኦሮሚያን ብሔራዊ ክልላዊ መንግስትን አመራሮችን ክቡር ፕሬዚዳንታችንን ጨምሮ ስም እየጠቀሱ መዝለፉ ትክክል አይደለም። እውነት ነው ብሎ ሌብል ማድረጉም ፋሽን ያለፈበት ነው፣ ተቀባይነት የለውም። ስለዚህ ሁሉም ነገር ከዚህ አግባብ መታየት መቻል አለበት። አሁን ለሚያደርጉት ፈረጃ ግን በግልጽም በጽሁፍም ያሰፈሩ ስለሆነ በህጋዊና በአስተዳደራዊ መንገድ ነው የምንጠይቀው። እኛ ግን ኃላፊነት እንደሚሰማው በገዳ ስርዓት ውስጥ ተከርጠን እንዳደግን የህብረተሰብ አካላት፣ በኢትዮጵያ ወንድማማችነትና አንድነት በኢትዮጵያ ህዝቦች ሰላም እንደሚያምን ዜጋ እንደዚህ አይነት ቃላቶችን አንጠቀምም። ይህንን አይቶ ደግሞ የኢትዮጵያ ህዝብ እንዲፈርደን እንማጠናለን። ያለ እውነታ ይሄ ነው ማለት ነው። እናንተ ሁለት ግዙፍ ክልሎች በአመራር ደረጃ እየተወናጃጀላችሁ፣ እየተሰዳደባችሁ ባላችሁበት ሁኔታ ውስጥ እንዴት ነው አንድ ሰላማዊ ዜጋ የሚባል ተረጋግቶ ሊኖር ይችላል ብላችሁ የምታስቡት? እንዴትስ ነው ሌሎች ቅድም እንደገለጹት ወደ ሁከት ሊመሩ የሚችሉ ሁኔታዎች ላይኖሩ ይችላሉ ብላችሁ የምትገምቱት? እንደገለጹት እርሶ ሰው ቁጥር አይደለም። አንድ ሰው ብዙ ነው ተገደለ ከተባለ በተለይ መንግስት ባለበት ስርዓት ባለበት ሀገር ውስጥ እንዴት ነው ይሄ ሁኔታ መፍትሔ ያገኛል ብላችሁ የምታስቡት? ፌዴራል መንግስቱ ምን እያደረገ ነው? አዎ ከፌዴራል መንግስቱ ጋር ያው ግጭት ሲከሰት የፌዴራል መንግስት በመሰረታዊነት በሁለት ክልሎች መካከል ያለን ጉዳይ ግጭት ሲከሰት የሚያደርገው ግጭቶቹን እንዳይባባሱ፣ ሰላማዊ ዜጎች እንዳይሞቱ የጸጥታ አካላትን በማስፈር ግጭቱን የመከላከል ስራ ነው። ይሄን እየሰራ ነው ያለው ከኛ ጋር ተቀናጅተው ከዛ ባለፈ ደግሞ ግጭቱን በዘላቂነት ለመፍታት በምናደርገው ጥረት ውስጥ የፌዴራልና አርብቶአደር ጉዳዮች ሚኒስተር እንዲሁም ሌሎች የሚመለከታቸው የፌዴራል መንግስት የስራ ኃላፊዎች ከኛ ጋር ሲሰሩ ነው የነበረው። አሁንም እየሰሩ ነው ያሉት። ከዛ ባለፈ እንግዲህ አሁን የተከሰተውን ግጭት በሚገባ አጣርተው ከዚህ ወንጀል ጀርባ ያሉ አካላትን አጋልጦ በሕግ ተጠያቂነት የማድረጉንም ስራ በጋራ እንደምንሰራ ነው እምነት ያለን። ከዚህ በተረፈ ግን የፌዴራል መንግስቱ ምን ዝርዝር እቅድ አለ የሚለውን ትንሽ ለማንሳት ስለሚጨግር የፌዴራል መንግስት የስራ አመራር አካል ዝርዝር መግለጫዎችን ማግኘት ይቻላል ማለት ነው። አቶ አዲሱ አረጋ የኦሮሚያ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ በጣም አመሰግናለሁ ለሰጡኝ ማብራሪያ። እኔም አመሰግናለሁ፣ እግዚአብሔር ይስጥልኝ። እግዚአብሔር አክብር። አሜን። ደህናም ሽሉ